የዩጋንዳ ፓርላማ የመሬት ይዞታ ጉዳዮችን በሚመለከት በህገ መንግስት ማሻሻያ ላይ እየተነጋገረ ነው። ገና ለክርክር ያልቀረበ የሕገ መንግሥት ማሻሻያ ጉዳይ ግን ብርቱ ንግግር ቀስቅሷል። ሀሊማቱ ማኒ ከካምፓላ ያጠናቀረችው ዘገባ ለቆንጅታየት አቀርበዋለች። በዩጋንዳ አንድ ሰው ፕሬዝደንት ለመሆን እድሜው ከ35 እስከ 75 ዓመት መሆን አለበት። በሀገሪቱ ህገ መንግስት ውስጥ ተደንግጎ የተቀመጠ ነው። ቀጣዩ የዩጋንዳ ፕሬዝደንታዊ ምርጫ እንደ ኤሮፓውያን አቆጣጠር በ2021 ዓ.ም ነው የሚካሄደው። ያኔ የሀገሪቱ ፕሬዝደንት የወሬ ሙሴቪኒ 76 ዓመት ይሆናቸዋል። በዚህ ሂሳብ ከ30 ዓመት በላይ በስልጣን ላይ የቆዩት ሙሴቪኒ በምርጫው ለመወደ መወዳደር ላይችሉ ነው ማለት ነው። የሀገሪቱ ምክትል አቃቢ ህግ ሙዋሲ ጉዋ ሩኩታና ግን ህገ መንግስታዊ ማሻሻያ ብናደርግስ ምን ይለናል የሚል ሀሳብ አመንጭተዋል። ህዝቡ ደግሞ ህገ መንግስት ማሻሻያ አንቀጽ 102 ቢ ላይ እንዲህ ብላችሁ ትነጋገሩና ብሎ የምክር ቤት ተወካዮቹን ማስጠንቀቅ ይዟል። በሀገሪቱ ምክር ቤት የገዢው ፓርቲ ተወካይ ዴቪድ አባላ The first thing that was done was to make sure all our telephone contacts. መጀመሪያ ምን አደረጉ? የሁላችንንም የስልክ ቁጥሮች በሙሉ ፌስቡክ ላይ ለቀቋቸው። ሰው የፈለገውን ይናገር ጀመር። የምክር ቤቱ አባላት መቶ መቶ ሺህ ዶላር ጎርሰዋል እኮ ያሉ አሉ። አንዳንዶች ለኔ ለራሴ ደውለውልኛል። ግማሹ ይሳደባል። እናምናችኋለን እኮ ግን እባካችሁ በቃ የፕሬዝደንትነት የዕድሜ ገደብ የሚመለከተውን አንቀጽ ሁለት መቶ እንዳትነኩት እያሉ ነው። የፕሬዝደንት የዕድሜ ገደብን በተመለከተ ለዩጋንዳ ፓርላማ እስካሁን የቀረበ የማሻሻያ አንቀጽ የለም። ተቃውሞ ግን አላባራም። ባለፈው ሳምንት የዲሞክራቲክ ፓርቲው ፕሬዝደንት ኖርቤርት ማኦና ሌሎችም የፓርቲያቸው አባላት ሆነው ወደ ሕገ መንግሥት አደባባይ በሰልፍ ሄደው ሲያበቁ መፈክሮች ሊሰቅሉ ሲሉ የፓርቲው መሪና ሌሎች አስራ አራት አባላት በቁጥጥር ስር ውለው ነበር። በዚያ ዕለት ተለቀዋል። የምክር ቤት አባሉ ማኦ የሕገ መንግሥቱን አንቀጽ ትነኩና እንተያያለን ነው። አንድ ሰው ሙጥኝ ብሎ ዕድሜ ልኩን ሥልጣን ላይ እንዳይኖር ያለው የመጨረሻው መከላከያ አጥር ይህ አንቀጽ ነው። የሙሴቬኒን ቤተሰብ የአምባገነንነት ፍላጎት የምንዋጋበት የመጨረሻው መሣሪያችን ነው። እርግጥ የሥልጣን ዘመን ገደብ ተደንግጎ ነበር፣ እሱን ሰረዙት። ይሄኛውን መሰረዝ አይችሉም ብለን ነበር። የዕድሜ ገደብ የተባለው ራሱ የውሸት ገደብ ሆኖ አረፈው። ሙሴቪኒን አይገድብማ። የፕሬዝደንቱ ደጋፊዎችም ቢሆኑ ዝም ብለው አልተቀመጡም። የፕሬዝደንት ሙሴቪኒ የፖለቲካዊ ጉዳዮች አማካሪ ዴቪድ ማፋቢ የገዢውን ፓርቲ የወጣቶች መሪዎች፣ የምክር ቤት አባላትንና ምሁራንን ሰብስበው ነበር። የፕሬዝደንት የዕድሜ ገደብ እንዲሰረዝ አገር አቀፍ ዘመቻ እንጀምራለን ብለዋል ለቪኦኤ በሰጡት ቃል። ፕሬዚደንት ሙሴቪኒ በበኩላቸው አማካሪ ምን ያድርጉ ተቃውሞው አላስቀምጥ ሲላቸውስ? በማለት ተሟግተውላቸዋል። የዕድሜ ገደብን በሚመለከት ክርክር እየተደረገ ነው ሲባል ሰማለሁ። እኔ የማውቀው ነገር የለም። ምን ላይ ነው ክርክሩ? ማን ነው ሐሳቡን ያቀረበው? እንግዲህ እነዚህ ሥርዐት አልበኞች በአጸፋው የፖለቲካ እርምጃ እንደሚከተል ቢያውቁ ጥሩ ነው። ምክንያቱም እነሱ እንዲህ ዐይነት ጨዋታ ከጀመሩ ሌላ ወገንም ምላሽ መስጠቱ አይቀርም። በእነዚህ ሥራ ፈቶች ጊዜ ማጥፋት አያስፈልግም። የዕድሜ ገደቡ እንዲነሳ ይደግፉ እንደሆነ ግን ፕሬዚደንቱ በግልጽ አልተናገሩም። የተቃዋሚው የዲሞክራሲያዊ ለውጥ መድረክ የምክር ቤት አባል ሹሙ እጁ እንጋንዳ ግን ፕሬዚደንቱ በእጃዙር ነው ሥራቸውን የሚሰሩት፣ ይሄ እኮ ጸባያቸው ነው ይላሉ። በእጅ አዙር ያደርጉታል። ሕጋዊ መልክ ለማስያዝ ማለት ነው። ግን ፕሬዚደንቱ ፈለጉም አልፈለጉ ሕዝቡ ስልጣን ከሙሴቪኒ ወደ ሌላ ሙሴቪኒ ይሸጋገር ወይስ ከሙሴቪኒ ወደ ሌላ ሰው በሚለው ጥያቄ ላይ አሁኑን ነው መነጋገር ያለበት። ለሀገሪቱ ፓርላማ የህገ መንግስት ማሻሻያ ማቅረብ የሚችሉት ጠቅላይ አቃቢ ህጉ ብቻ ናቸው። አሁን ምክር ቤቱ በመሬት ባለቤትነት መብቶች ጉዳይ በቀረበው ማሻሻያ ላይ እየተከራከረ ነው። የጠቅላይ አቃቢ ህጉ ጽህፈት ቤት በአሁኑ ወቅት ሌላ ማሻሻያ ያቀርብ እንደሆነ አላስታወቀም።